Help wow. ብሔራዊ ምርጫ ለመካሄድ የሳምንታት ዕድሜ በቀረበበት በአሁኑ ሰዓት የዜጎች በምርጫ የመሳተፍ ፍላጎት ተነሳሽነት እንደተጠበቀው አለመሆኑን የፖለቲካ ምሁራን እየተናገሩ ነው። የብሔራዊ ምርጫ ቦርድ በትናንትና ዕለት በፌስቡክ ገጹ ላይ ይፋ ባደረገው መረጃ መሠረት ሚያዝያ 30 2013 ዓ.ም ድረስ 31724947 ሰዎች የምርጫ ካርድ መውሰዳቸውን አስታውቋል። ብሔራዊ ምርጫ ቦርድ ያወጣው ዝርዝር በተለይም ከፍተኛ የሆነ ተሳትፎ የሚጠበቅባቸው እንደ አማራ ክልል ያሉ ክልሎች ላይ የምርጫ ካርድ ለመውሰድ አነስተኛ ተነሳሽነት መታየቱን ያመላክታል። ከዚህ በመነሳት ኤደን ገረመው የመብቶችና ዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር ከሆኑት አቶ በፍቃዱ ኃይሉ ጋር ቆይታ አድርጋለች። ቆይታቸው አቶ በፍቃዱ አሁን ስላለው የዜጎች ተሳትፎ ያላቸውን ምልከታ ከሚያስረዱበት ይጀምራል። እንግዲህ የምርጫ ሂደቱ በጣም የተጠበቀ ነበረ፣ ከሁለት ዓመት በፊት ነገር ግን የተሟሟቀ ሁኔታ አይታይም። መጀመሪያ ሲባል የነበረው ፓርቲዎች ቅስቀሳ ሲጀምር፣ የቴሌቪዥን ክርክር ሲጀምር ነበር ሲባል የነበረው ክርክሮቹ ራሱ የመጀመሪያዎቹ አንድ ሁለት ክርክሮች ሲካሄዱ የጦፉ ውይይቶች የሚመስሉ የጦፉም፣ ማለት ምናልባት የተጋነነ ሊሆን ይችላል፣ ግን ከዛ በኋላ ያሉትን እንደውም ክርክሮች ያለመመልከት ሁላ አዝማሚያ በብዙሀን ዘንድ እየታየ ነው እና ምርጫው የተለየ ነው። ምንም ተወደደም ተጠላ፣ በጣም የተለየ ምርጫ የዛን ያህል እሱን የሚመጥን አቴንሽን ማግኘት አልቻለ። ምናልባትም ሰዎች ተስፋቸው ተመናምኗል ነው የምገምተው። በዚህኛው ምርጫ የዜጎች ተሳትፎ መቀዛቀዙ ምክንያቱ ምንድን ነው ትላለህ? ኢትዮጵያ ከዚህ በፊት በቅርብ ታሪኳ ውስጥ ኤክስፒሪየንስ አድርጋ የማታውቀውን አይነት የፖለቲካ ለውጥ እያስተናገደች ነው ያለችው እና በርካታ ግጭቶች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ እየ ተከሰቱ ይገኛል። በዚህም ምክንያት ምርጫው መካሄድ የማይችልባቸው ክልሎች አሉ። ለምሳሌ ትግራይ በምርጫው ምክንያቱም ግጭት የተቀሰቀሰባቸው ቦታዎች አሉ። በአፋርና በሶማሌ ድንበር ላይ ለምሳሌ የምርጫ መራጮች ምዝገባ ሂደቱ ከፍተኛ የሆነ ኢሬጉላሪቲ ወይም ያልተለመደ አሰራር የተስተዋለበትም አለ። ለምሳሌ ሰባት የምርጫ ኮንስቲትዩንሲዎቹ ምርጫ ቦርድ ራሱ ሰስፔንድ ያደርገው በዚህ ነው። እንደዚህ አይነት ነገሮች አሉ ማለት ነው። ቤኒሻንጉል ያለው ግጭት፣ ከእንደገና እየጠፉ የሚወጡት ይሄ ሰሜን ሸዋና ደቡብ ወሎ አካባቢ ያለው ግጭት፣ ወለጋ፣ ምዕራብ ኦሮሚያ ላይ ያለው ግጭት፣ እነዚህ ሁሉ ነገሮች ከምርጫ የበለጠ አንገብጋቢ ጉዳዮች መጣበት። ዜጎች ማለት ነው የመኖርና ያለመኖር ህልውና ስጋት ላይ ገብተዋል እና ምርጫው ደግሞ ግጭቶች ባሉበት ሁኔታ ውስጥ መካሄዱ እና የፖለቲካ ሽኩቻው ማራገቡ የበለጠ የደህንነት ስጋት ውስጥ ሊከተል ይችላል ብለው አቮይድ የማድረግ ነገር አንደኛ ይሄ ነው። ሁለተኛው ደግሞ በፊት ሲታሰብ የነበረው የዛሬ ሶስት ዓመት አካባቢ ሲታሰብ የነበረውና ጠበቅ የነበረው ነገር ቀርቶ አሁን አሸናፊው ከሞላ ጎደል ታውቋል። በዋነኝነት ትልቅ ወንበር ሊያገኝ የሚችለው ብልጽግና ፓርቲ ወይም ገዥው ፓርቲ ነው። ውጤቱ የታወቀ ምርጫ ሆነ እንደባለፉት ምርጫዎች የሚል ፍረስትሬሽን አለ። በሌላ በኩል ደግሞ በተለይ ደግሞ እንደ ኦሮሚ ሉ ህዝባዊ ቅቡልነት ያላቸው ተቃዋሚዎች ምርጫውን አንሳተፍም ብለው ግፊት ተጠርጎብናል ብለው ወጥተዋል። የነሱ መውጣት የነሱ ደጋፊዎችን ምርጫው ላይ ኢንተረስት እንዳይኖራቸው ያደርጋል። እንዲሁም ካምፔን ያደርጋሉ። ምርጫው ነክልል መካሄድ የለበትም ብለው የሚያስቡም ይኖራሉ። እዛ ላይ ደግሞ ትንሽ የኢንስቲቱሽናል ለውጥም ስላለ ከዚህ በፊት ካድሬዎች ነበሩ፣ ሞስ አስፈጻሚዎች እና በየቤቱ እየሄዱ እየቆሰቆሱ በጉልበቱ እያሉ ምናምን ያደርጉ የነበረው አሁን ምርጫ ቦርድ ራሱ ኢንዲፔንደንት ሪክሩት ያደረጋቸው ሰዎች ስለሚበዙ ያቀረ እና ዲሞክራቲክ የሆኑ ሀገሮች ውስጥ ህዝቡ ካልተጎተጉ ቦታ አይወጣ። ማለት እንደ ትራምፕ ባይደን አይነት በጣም የጦዘ ነገር ካልገጠመ እንደዚ አይነትም ትንሽዬ ፋክተር አለችው። እነዚህ ሁሉ ተደራርበው ነው እያቀዛቀዘው ብዬ ገምታለሁ። የደህንነት ስጋት ነው የአሸናፊው መታወቅ ወይም የተበላ ቁብ መሆንን ካጠቀስካቸው ነገሮች መካከል ናቸው እና እነዚህ ነገሮች እንደውም የዜጎችን ተሳትፎ በተለይ ይሄ የደህንነት ስጋት የሚለው ሁኔታ የዜጎችን ተሳትፎ መጨመር አልነበረበትም ወይ ዜጎች በድምጻቸው ቢያንስ ይሄንን መርጬ የተሻለ ነገር ይመጣልኛል የሚል ተስፋ የሚያመጣ እና እንዲመርጡ የሚያነሳሳ ሚና አልነበራቸውም ወይ እሱ እንዴት ታየዋለ? እንግዲህ ምርጫ የአንድ ጊዜ የሚደረግ አይደለም። አጠቃላይ የፖለቲካ ሂደቶቹ የራሳቸው አበርክቶ አላቸው፣ አሁን በሚከሰተው ነገር ላይ ማለት ነው። ለምሳሌ ኦሮሚያ ክልል ውስጥ ተቀናቃኞቹ በቃ ከአቅማችን በላይ ነው፣ አባሎቻችን ታስረዋል፣ ቢሮቻችን ተዘግተዋል ብሎ ሲወጡ መቶ ሰማንያ ወንበር ዝም ብሎ በቃ ያለ ተቀናቃኝ ቀርተዋል ማለት ነው ይሄንን መራጮች በገፍ ቢወጡ ምንም ሊቀይሩት የሚችሉት ነገር አይደለም ማለት ነው። እና ስለዚህ አሁን እየጠየቁ ያሉት በቃ ድርድር ነው እንጂ ከዚህ በኋላ ምርጫ አንልም አይነት ነገር ነው እየተባለ ያለው። ስለዚህ መራጮች በመውጣታቸው ብቻ ሊቀይሩት የሚችሉት ነገር አይደለም። የደህንነት ስጋቱን ቢሆን እንደውም ያባብስብናል ነው በዚህ የደህንነት ስጋት ውስጥ ምርጫ ቅንጦት ነው ነው እያሉ ያሉት ሰዎች በዛ ላይ በኢትዮጵያ ታሪክ በምርጫ መንግስት ተቀይሮ ስለማያውቅ ተስፋ ለማድረግም ልምድ ይጠይቃል ብዬ እገምታለሁ። መራጩ ራሱ ቢመርጥ ጥሩ ነው። አንገብጋቢ መስሎ ከታየው እና በድምፄ በካርዴ ለውጥ አመጣለሁ ብሎ ካመነ እንትን ይላል። አሁን ዋናው ኢምፖርታንት ነገር ዜጎች በካርዴ ለውጥ አመጣለሁ ብለው እያመኑ አይደለም። ቅድም እንግዲህ በምርጫ የተቀየረ መንግስት ኢትዮጵያ ውስጥ የለም ብልሃል እና ምርጫ በአንድ ጊዜ መንግስት መቀየር ላያመጣ ይችላል። ግን ተቃዋሚ ፓርቲዎች ወይም ደግሞ የህዝብ ድምጽ የያዙ ፓርቲዎች በአነስተኛ ቁጥር ፓርላማ መግባታቸው ግን ጥቅም ይኖረዋል እና ከእሱ አኳያ ዜጎች መምረጣቸው ያለውን ጥቅም እስቲ አያይዘህ ንገረኝ። እሱማ፣ ከአለምንም ምርጫ ምርጫ ከሌለበት እንትን ምርጫ ያለበት ስርዓት ይሻላል። ምክንያቱም አትሊስት ያችን ምርጫ ስታኮ ጥቂት ማውራት ይቻላል፣ ጥቂት መከራከር ይቻላል፣ ጥቂት መነጋገር ይቻላል፣ ጥቂት ተወካዮች ተወካዮች ምክር ቤት ከገቡ ቢያንስ ሲከራከሩ ማየት ይቻላል ማለት ነው። እነዚህ ጥቅሞች አሉት። ሕግ ማውጣቱ ላይ የእውነተኛ ተጽዕኖ ማሳረፍ ባይችሉም መቀየር ባይችሉም ማለት ነው። ዲሞክራሲ መለማመጃ ራሱ ሂደቱ ከዚህ አንጻር ያስፈልጋል። ዜጎችን መድቃት መሳተፍ አለባቸው። ተስፋ መቁረጥ የለባቸውም። ብዙ ሲስተሞች ውስጥ እንደዚህ አይነት ነገር ነበረ። በዚህ ውስጥ አልፎ ነው መጨረሻ እንትን ያሉት እሱ ዲቤቴብል አይመስለኝም። ዜጎችም የሚጠፋቸው አይመስለኝም። ነገር ግን በምርጫ ሰበብ እኛ ሆ ብለን ብንወጣ በምርጫ ሰበብ ሌላ ግጭት ሊመጣ ነው እና ማንም ፕሮቴክት የሚያደርገን የለም። የደህንነት ከፍተኛ ስጋት ላይ ነው ያለ ነው። ስለዚህ ለውጥ ለማያመጣ ለምን ግጭት እናባብሳለን? የሚል እንደውም ሪዘርቬሽን ማለት ነው። መጪው ግጭት ላለማበርከት ነው እየተጠነቀቁ ያሉት። ብዙ ሰው ሰማኔ ሰላም ነው የምፈልገው ነው ጀምረህ ስዛ ላይ መስተካከል አለበት። ተስፋ የሚሰጥ እና ፍርሃትን የሚቀርፍ ዲያሎግም ያስፈልጋል። ይህንን ምርጫ ጥቂት ሳምንታት የቀሩበት እድሜ ላይ ቆመን ነው ይህንን ውይይት እያደረግን ያለ ነው እና ከዚህ አንጻር አሁን ላይ ምን መደረግ ይችላል? በባለድርሻ አካላት ከፓርቲዎች ሊሆን ይችላል ከምርጫ ቦርድ ወይም ደግሞ እንደዚሁም ደግሞ ከሲቪል ማህበራትም ቢሆን። ምን ማድረግ ይቻላል? ምልሽ አሁን መራጮች መዝገባ ገሚሱ ጋር ተጠናቋል። ገሚሹ የቀሩ ስ የቀሩት ጋር የቻለ መጠን ከፍተኛ የማነቃቃት ስራዎችን ና የሴኪሪቲ ዋስትና ዜጎች ያሏቸውን አማራጮች እንዲያውቁና የሚጭበረበር እንኳን ቢሆን የሚተካበት ሰላማዊ መንገድ እንዳለ ማሳወቅ ግንዛቤ መጨመርና ኢንተረስት መጨመርን ትን ይላል። ግን አይ ቲንክ ኢትስ ቱ ሌት እኔ በግሌ ብትጠይቅኝ ተስፋ ቆርጫለሁ። ምርጫ ኦፍ ኮርስ ያስፈልጋል፣ እኔ የምደራደርበት ነገር አይደለም። ግን ቀደም ብዬ ከምንም ምርጫ የስሙላ ምርጫ ይሻለኛል። ሌላ አማራጭ አለ ብዬም አላምንም። ብዙ ሰዎች የተለያዩ አማራጮችን ፕሮፖዝ ያደርጉ እሰማለሁ፣ አንዳቸውም ያስኬዳሉ ብዬ አላምንም። ብሔራዊ መግባባት ሚ ብሔራዊ መግባባት ምርጫ እየተካሄደም ሊደረግ የሚችል ነገር ነው ብዬ ነው ማምነው። ምርጫ ከተደረገም በኋላ በቀጣይነት የአንድ ጊዜ የአንድ ቀንም ጉዳይ አይደለም። ምርጫ አማራጭ የሌለው ነገር ስለሆነ ግዴታ መካሄድ አለበት። ነገር ግን ትውቅ አሁን ባለንበት በጣም የተርመጠመጣ እና አሳሳቢ የፖለቲካ ሁኔታ ውስጥ ምርጫው ፋይዳ ያለው ለውጥ አይመጣም እና ኤክስፔክቴሽኑ ሰዎች የሚጠብቁትን ነገር ራሱ አላግባብ በጣም ከፍ ማድረግ ከድህረ ምርጫው ላይ ወደ ሌላ ቀውስ ሊመራ ይችላል። የዘጠና ሰባት ምርጫ ላይ የተከሰተው ያ ነው ማለት ይቻላል። በከፊል ሊገኝ የሚችለው ይታወቃል። ከዚ ፓርቲ ወይ ብዙ ድምፅ ያሸንፋል ያገኛል ወይም በጣም ራ ሊመራ የሚችልበት እድል ያገኛል ብዬ አስባለሁ። ግን ካለፉት ሁለት ምርጫዎች የተሻለ ብዙ ወኪሎች ሊኖሩ ይችላሉ ህዝብ ተወካዮች ምክር ቤቱ። ስለዚህ ክርክር ያለበት ምክር ቤት ይኖራል ብዬ ገምታለሁ። Tätä sekin on pehmeää, kun En